የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። የዛሬውን የአዲሱን የኬንያ ፕሬዚዳንት ዊልያም ሩቶን የአዲስ አበባ ጉብኝት የተመለከተ ዘገባ ደርሶናል። በዕለቱ አቢይ ርዕስ እንመለከታለን። በመጽሔቱ ክፍለ ጊዜ የዚህ ኃላፊነት የተሰጠው ተፈናቃዮቹን የመጠበቅ ድጋፍ የማቅረብ መልሶ የማቋቋም ሂደቱን የመምራት ኃላፊነት የተሰጠው ተቋም አለመኖሩ የተፈናቃዮችን ጥበቃ ላይ ትልቅ አሉታዊ ተጽዕኖ የፈጠረ ጉዳይ መሆኑን በዚሁ ባወጣነው አመታዊ ሪፖርታችን ላይ አካትናል። የኢትዮጵያ ሰብአዊ መብት ጉዳዮች ኮሚሽን ስደተኞችና ተፈናቃዮች ጉዳይ ኃላፊ እንጉዳይ መስቀሌን ድምፅ ነው የሰማችሁት። ዝርዝሩን ይዘናል። በደቡብ አፍሪቃ የሚደረገው የኢትዮጵያና የፌዴራሉ መንግስትና የህወሓት የሰላም ንግግር ሌላው በመጽሔት ክፍለ ጊዜ የምንመለከተው ርዕስ ነው። ሐሙስ መስከረም 26 2015 ዓ ም ጤና ስትልኝ፣ እንደምናመሻችሁ፣ ክቡራትና ክቡራን አድማጭ ተመልካቾቻችን የምሽቱ አስተናጋጅ አሉላ ከበደ፣ የዕለቱ አቀናባሪ ብርሃን ኃይሉ እንዲሁም በምህንድስናው ጆናታ ወከር ተሰይመዋል። ቆንጂት ታየናት የለት ዋና አዘጋጅ ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። አሁን የሰዓቱን ያለም ዜና ከእንግድ ወልዴ። መልካም ምሽት ጤና ስትልኝ፣ ክብራትና ክብራን እንደምናመሻችሁ። ከምሽቱ የዓለም ዜና ጋር እንግድ ወልዴ ነኝ። አዲሱ የኬንያ ፕሬዝደንት ዊልያም ሩቶ ዛሬ በአዲስ አበባ የአንድ ቀን የስራ ጉብኝት አድርገዋል። ዛሬ በኢትዮጵያ አንድ ቀን ስራ ጉብኝት ያደረጉት የኬንያው ፕሬዚደንት ዊልያም ሩቶ ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተዋል። ውይይቱ የሁለቱ አገሮች የድንበር ተሻጋሪ ንግድ ማሳደግ ላይ ያተኮረ ነበር ሲሉ ፕሬዚደንት ሩቶ በትዊተር ገጻቸው ባሰፈሩ ጽሑፍ ገልጸዋል። ኢትዮጵያ የላሙ ወደብን ለደቡብ ኢትዮጵያ ክፍል እንደ መነሻ ወደብ እንድትጠቀም ፕሬዚዳንቱ ጠቅላይ ሚኒስትር አብይን ስለመጠየቃቸውም ጽህፈት ቤታቸው ገልጿል። አዲሱ የኬንያ ፕሬዝደንት ከጠቅላይ ሚኒስትር አብይ ጋር በመሆን በቅርቡ በኢትዮጵያ የስልክ አገልግሎት መስጠት የጀመረውን የኬንያውን ሳፋሪኮም ኩባንያ ስራ በይፋ ማስጀመራቸውንም በትዊተር ገጻቸው አስታውቀዋል። ፕሬዝደንቱ በኢትዮጵያ ያደረጉትን የአንድ ቀን ቆይታ አጠናቀው አመሻሹ ላይ ወደ አገራቸው ተመልሰዋል። አድማጮች፣ ዝርዝር ዘገባው በመጽሔት ክፍለ ጊዜያችን ይኖረናል። በደቡብ አፍሪካ በሚደረገው የሰላም ንግግር ላይ ለመሳተፍ ዝግጁ መሆኑን ህወሓት አስታውቋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለአፍሪካ ህብረት ጥሪ ምላሽ በመስጠት ትናንት መስከረም 25 በጻፉት ደብዳቤ ተደራዳሪ ቡድናችንን ወደ ደቡብ አፍሪካ ለመላክ ተዘጋጅተናል ብለዋል። ሆኖም የሰላም ውይይት ጥሪ ከመቅረቡ በፊት ያልተመካከርንበት ከመሆኑ ጋር በተያያዘ ማብራሪያ ያስፈልገናል ያሏቸውንም ነጥቦች አንስተዋል። የኢትዮጵያ መንግስትም የአፍሪካ ህብረት በደቡብ አፍሪካ የሰላም ንግግር እንዲጀመር ያቀረበውን ጥሪ መቀበሉን ትናንት ማሳወቁ ይታወሳል። ሁለቱም አካላት ጥሪውን መቀበላቸው ከአውሮፓ ህብረት ድጋፍ ተችሎታል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሀመር የሰላም ውይይቱ ይደረጋል ወደ ተባለበት ደቡብ አፍሪካ፣ ኬንያና እንዲሁም ኢትዮጵያ ከሶስት ቀናት በፊት ማቅናታቸው ተዘግቧል። በተያያዘ ጉዳይ አዲስ አበባ የሚገኙ ዲፕሎማሲያዊ ምንጮች የአፍሪካ ህብረት ዋናዊ ሽምግልና ቡድን በዩናይትድ ስቴትስ፣ በአውሮፓ ህብረት፣ በተባበሩት መንግስታትና በምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ወይም ኢጋድ ታዛቢዎች ይደገፋል ብለዋል። አድማጮች ይህን ጉዳይ በተመለከተ ሰፋ ያለ ዘገባ በዕለቱ አብይ ርዕስ ይኖረናል። የኡጋንዳ የጤና ጥበቃ ሚኒስቴር አራተኛው የጤና ባለሙያ በኢቦላ መሞቷን ትናንት አስታውቋል። እስካሁን አስራ አንድ ሰዎች በበሽታው መሞታቸው ተነግሯል። የሱዳን ኢቦላ የተባለው የበሽታው አይነት ወረርሽኝ ባለፈው ወር በኡጋንዳ የጀመረ ሲሆን የዛይር ኢቦላ የተሰኘው ዝርያ ሀገር ውስጥ ተሰራጭቶ ሊሆን ይችላል በሚል ጥርጣሬ ምርመራ በመካሄድ ላይ ነው የቪኦኤዋ ሀሊማ አቱማኒ ከካምፓላ እንደዘገበችው የ58 ዓመቷ ማደንዘዣ ሰጪ የነበረችው የጤና ባለሙያ ለ17 ቀናት ከበሽታው ጋር ከተፋለመች በኋላ ትናንት አርፋለች ማርጋሬት ና ቢሱቢ ከሁለት ዓመት በኋላ ጡረታ የመውጣት እቅድ ነበራት። የኡጋንዳ የሕክምና ማህበር ለጤና ባለሙያዎች በቂ የሆነና ራሳቸውን ከወረርሽኙ የሚከላከሉበት የሕክምና ቁሳቁስ እንዲሰራጭ ጥሪ ሲያደርግ የቆየ ሲሆን እስከ አሁንም መልካም ምላሽ እያገኘ እንደሆነ አስታውቋል። ኡጋንዳ የኢቦላ በሽታ መጀመሪያ በአንድ አውራጃ መግባቱን ያወጀችው መስከረም 10 2015 ሲሆን ከዛ ወዲህ ወደ አራት አውራጃዎች ተሰራይቷል የዛይር ኢቦላ የተሰኘው የበሽታው አይነት ተከስቶ እንደው የጤና ጥበቃ ሚኒስቴሩ ገና አላረጋገጠም። መገኘቱ ከታወቀ ከሶስት ዓመት በኋላ በድጋሚ ሊከሰት መሆኑ ነው። ለዛይር ኢቦላ በአሁኑ ወቅት አስተማማኝ ክትባት የለም። የሱዳኑ ኢቦላ መጀመሪያ የታየው በሱዳን ደቡባዊ ክፍል በእንደ አውሮፓውያን አቆጣጠር 1976 ነው። ከዛ ወዲህ በሽታው ለበርካታ ጊዜ ተከስቶ የነበረ ቢሆንም የከፋው ግን በእንደ አውሮፓን አቆጣጠር 200 ዓ ም በኡጋንዳ ተከስቶ የነበረውና የሁለት መቶ ሰዎችን ሕይወት የቀጠፈው ነው። ከፍተኛ መጠን ያለው የወቅቱ ዝናብ በፈጠረው ጎርፍ ሳቢያ በአብዛኛው የሱዳን ክፍል ጉዳት መድረሱ እንደቀጠለ ነው። በአስር ሺዎች የሚቆጠሩ ቤቶችና የእርሻ መሬቶች በጎርፉ ወድመዋል። ጎርፉ ወሳኝ የሆኑ መሰረተ ልማቶችን በማው ደሙ እንደ ኮሌራ ያሉ የውሃ ወለድ በሽታዎች ወረርሽኝ እንዳይከሰት ተሰግቷል። የተባበሩት መንግስታት እንደሚለው በዚህ ዓመት ካለወቅቱ በጊዜ የጀመረው ዝናብ የ258 ሺህ ሰዎችን ሕይወት አተራምሷል። በርካታ መንደሮች ሲጥለቀለቁ ከሱዳን 18 ግዛቶች ውስጥ 15ቱ በውሃ ታጥበዋል። የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ እንደሚለው የናይል ወንዝ ነጭ ናይል፣ ምዕራብ ኮርዶፋን እና ደቡብ ኮርዶፋን የተባሉ ግዛቶች በጎርፉ እጅግ ተጠቅተዋል። የማስተባበሪያ ቢሮው በአብዛኛው ሕጻናትና ሴቶች የሚገኙባቸው 30 ሺህ ለሚሆኑ ሰዎች ንጹሕ የመጠጥ ውሃ ተደራሽነትን ለማሻሻል እየሰራ መሆኑ ታውቋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በቡርኪና ፋሶ ያለፈው ሳምንት መፈንቅለ መንግስት ወቅት በርካታ ሲቪሎችና የሰራዊት አባላት የሩሲያን ሰንደቅ ዓላማ በአደባባይ ሲያውለበሉ መታየታቸው ለምን ይሆን ሲል የቪኦኤው ሄንሪ ዊልኪንስ ባደረገው ማጣራት የሩሲያ የሐሰት መረጃ ስርጭት በዚህኛው የቡርኪና ፋሶ መፈንቅለ መንግስት ሚና እንደነበረው ማወቅ ተችሏል። ዊልኪንስ ከዋጋድጉ በላከው ዘገባ መሠረት ባለፈው እሁድ አዲሱ የቡርኪና ፋሶ መሪ ኢብራሂም ትራኦሬ የቀድሞው ሁንታ መሪና ጊዜያዊ የሀገሪቱ ፕሬዝዳንት የነበሩትን ፖል ሄንሪ ዳሚባን ባስወገዱ በሁለተኛው ቀን አንዱ ወታደራቸው ከአንድ የተሰረቀ የተመድ ወታደራዊ ተሽከርካሪ ውስጥ የሩሲያን ባንዲራ ይዞ ብቅ ብሏል። በወቅቱ ጥንቅጧ በወጣው ዋጋዱጉ በሚገኘው የፈረንሳይ ኤምባሲ የተሰባሰቡ ተቃዋሚ ሰልፈኞችም የሩሲያን ባንዲራ አውለብልበዋል። የፈረንሳይን አጋርነት በሩሲያ መተካት እንደሚፈልጉም ተናግረዋል። ኮንስታንቲን ጉየቭ የተባሉ እና በኔዘርላንድ መቀመጫውን ያደረገ የጥናት ተቋም ተመራማሪ እንዳሉት በጎረቤት ማሊ በነበረው መፈንቅለ መንግስት ሩሲያን የሚደግፉ የሚዲያ ውጤቶች ሁንታው የሽግግር እድሜውን ለማራዘም መወሰኑን ባሳወቀበት ወቅት ተሰራጭተው ነበር። በኋላም ዋግነር ግሩፕ የተሰኘው የሩሲያ ቅጥረኛ ወታደራዊ ቡድን ወደ ሀገሪቱ እንዲጋበዝ የሚወተውቱ የሚዲያ ውጤቶች ተሰራጭተዋል። አጨቃጫቂውን ዋግነር ግሩፕ የመሰረቱት የቭጌኒ ፕሪጎዚን ለአዲሱ ሁንታ መሪ ኢብራሂም ትራውሪ በይፋ ድጋፋቸውን ገልጸዋል። ኤፍፒ እንደዘገበው ትራውሬና ሰዎቻቸው አስፈላጊውን ነገር ለህዝባቸው ፈጽመዋል ሲሉ የዋግነር ግሩፕ መስራቹ ተናግረዋል። ፈረንሳይ በቡርኪና ፋሶ ለሰባት ዓመታት ከኢስላሚክ ስቴት እና አልቃይዳ ጋር ግንኙነት ካላቸው አክራሪ የእስልምና ኃይሎች ጋር ለነበረባት ፍልሚያ አጋር ነበረች። አሁን ግን ሩሲያውያኑ በተሻለ የቡርኪና ፋሶን ችግር ይቀርፋሉ የሚል አስተሳሰብ እያየለ መጥቷል። ለአሁኑ የተወሰነና ጊዜያዊ ጠቃሚ ውጤት ቢኖረውም ለወደፊቱና ለዘለቄታው ግን ሩሲያ የቡርኪና ፋሶን ጸጥታ በተመለከተ ከጥቅሟ ይልቅ ጉዳቷ ይመዝናል ሲሉ ተንታኞች ተናግረዋል ሲል ሄንሪ ዊልኪንስ ሪፖርቱን አጠቃሏል። የሩሲያው ፕሬዝደንት ቭላዲሚር ፑቲን በአውሮፓ ትልቁን የኒውክሌር ማመንጫ የያዘችውንና የዩክሬን ግዛት የሆነችውን ዛፖሪዥያንና ሌሎች ሶስት ግዛቶችን ወደ አገራቸው እንደሚጠቀልሉ ትናንት በሕግ ላይ በመፈረም ካሳወቁ በኋላ በዛፖሪዥያ ላይ በመኖሪያ ህንፃዎች ላይ ዛሬ በተፈጸመ ድብደባ ቢያንስ ሁለት ሰዎች ሳይሞቱ እንዳልቀረ ባለስልጣናት ተናግረዋል። የዛፖሪዥያ ሀገረ ገዢ በቴሌግራም መተግበሪያ በአሰራጩት መልእክት አምስት ሰዎች በፍርስራሽው ስር ተጠምደዋል። የዛፖሪዥያ ክልል በአብዛኛው በሩሲያ ቁጥጥር ስር ሲሆን ከተማዋን ግን አሁንም ዩክሬን ትቆጣጠራለች። በአውሮፓ ትልቁ የኒኩሌር ማመንጫ በሚገኝበት ዛፖሪዥያ እየተካሄደ ያለው ድብደባ የኒኩሌር አደጋ እንዳያስከትል ተሰግቷል። የተመድ አቶሚክ ኃይል ኤጀንሲ ኃላፊ ራፋኤል ግሮሲ በዚህ ሳምንት ኪቭንና ሞስኮን እንደሚጎበኙ ታውቋል። በኒኩሌር ማመንጫ አካባቢ የደህንነት ቀጠና መፍጠር ከምንጊዜውም በላይ አሁን አስፈላጊ ነው ሲሉ ግሮሲ ዛሬ ተናግረዋል። የዩክሬኑ ፕሬዝደንት ቮሎዲሚር ዘሌንስኪ በዛሬው የምሽት መልእክታቸው ጦራቸው ሶስት ግዛቶችን መልሶ መቆጣጠሩን አስታውቀዋል። ሶስቱ ግዛቶች ሩሲያ ከድንብራው ጋር መቀላቀሏን ባስታወቀችው ኬርሶን ክልል የሚገኙ ናቸው። ይህ በእንዲህ እንዳለ የዩናይትድ ስቴትስ ዓለም አቀፍ ልማት ድርጅት ኃላፊ የሆኑት ሰማንታ ፓወር ዛሬ በዩክሬን መዲና ኪቭ ተገኝተዋል። ድርጅቱ እንዳለው ኃላፊዋ በዛ የሚገኙት ከመንግሥት ባለስልጣናት፣ ገበሬዎች፣ ጋዜጠኞች፣ ነጋዴዎችና ከኃይል ማመንጫ ሠራተኞች ጋር የዩክሬንን ሕዝብ በተቀላጠፈ መንገድ መርዳት የሚቻልበትን ለመምከር ነው። ነፃነታቸውን ላለማስነካት ከጭካኔ ጥቃት ራሳቸውን የሚከላከሉበት፣ በኃይል የተያያዙ መሬቶቻቸውን የሚያስለቅቁበት፣ ለቀዝቃዛው የበረዶ ወቅት የሚዘጋጁበት፣ እንዲሁም ዲሞክራሲያዊ ተቃውሞቻቸውንና የሕግ የበላይነትን የሚያጠናክሩበት ይህ ወቅት ለዩክሬናውያን ወሳኝ ወቅት ነው ሲሉ ሰማንታ ፓወር በትዊተራቸው ጽፈዋል። በመጨረሻም አድማጮች፣ ፍልሰተኞችን የያዙ ሁለት ጀልባዎች ሰምጠው ቢያንስ 15 ሰዎች እንደሞቱ የግሪክ ባህር ጠረፍ ጠባቂዎች ዛሬ አስታውቀዋል። በተለያዩ ሁለት አደጋዎች ከሰመጡት ጀልባዎች አንዱ አርባ ፍልሰተኞችን የያዘ ሲሆን ሌስቦስ በተባለችው እና ከቱርክ አቅራቢያ በምትገኝ ደሴት አጠገብ ሰምጧል ሲሉ ባለሥልጣናት ተናግረዋል። በዚህ አደጋ አስራ አምስት አስክሬኖች ሲወጡ አምስቱን ሰዎች ግን ከሞት መታደግ ተችሏል። የተቀረቱን ፍለጋ እንደቀጠለ ነው። ኪቲራ ከተባለችው ደሴት አጠገብ በደረሰው በሌላኛው ሁለተኛ አደጋ ሰላሳ ፍልሰተኞችን ማትረፍ ተችሏል። ጀልቧ የሰምጠችው ከትልቅ ቋጥኝ ጋር ከተጋጨች በኋላ ነው ተብሏል። ሁለቱም ጀልባዎች በሰዓት እስከ 100 ኪሎ ሜትር ፍጥነት ከሚነጉደው ንፋስ ጋር እየታገሉ በመቅዘፍ ላይ ነበሩ ሲሉ ባለሥልጣናት ተናግረዋል። ፍልሰተኞች ግሪክ ለመድረስ በቱርክ በኩል ያቋርጣሉ። ሕገ ወጥ አስተላላፊዎች ግን ኤዥያን ባህር ላይ ካለው ቁጥጥር ለማምለጥ አደገኛ የሆኑ መስመሮችን ይጠቀማሉ። አድማጮች፣ ለምሽቱ የያዝነው ዜና በዚሁ ተፈጽመዋል። ከቀሪ ፕሮግራሞቻችን ጋር እስከ አራት ሰዓት እንድትቆዩ ጋብዛለሁ። በእኔ በኩል መልካም ምሽት። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብረን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችን ነው። ሐሙስ መስከረም 26 2015 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ቆንጅት ታየ፣ ለዌብና ማኅበራዊ መገናኛ ቅንብሮች ደግሞ አባየሁ ገበያዋለች። የስቱዲዮ ምስልና ድምፅ አቀናባሪያችን ራማቅሊን ነው። አሁን በቀጥታ ወደ ዕለቱ አብይ ርዕስ መመወስዳችሁ ቀደም ብለን በመግቢያው ያስተዋወቅ ነው ዛሬ በኢትዮጵያ የአንድ ቀን የስራ ጉብኝት ያደረጉት የኬንያው ፕሬዚዳንት ዊልያም ሩቶ ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተዋል። ውይይቱ የሁለቱ ሀገሮች ድንበር ተሻጋሪ ንግድ ማሳደግ ላይ ያተኮረ ነበር ሲሉ ፕሬዚዳንት ሩቶ በትዊተር ገጻቸው ባሰፈሩት መልእክት አስታውቀዋል። የኢትዮጵያ የላሙ ወደብን ለደቡቡ የኢትዮጵያ ክፍል እንደ መነሻ ወደብ እንድትጠቀም ፕሬዚዳንቱ ለጠቅላይ ሚኒስትር አብይ ጥያቄ ማቅረባቸውንም ጽህፈት ቤታቸው ገልጧል። አዲሱ የኬንያ ፕሬዚዳንት ሩቶ ከጠቅላይ ሚኒስትር አብይ ጋር በመሆን በቅርቡ በኢትዮጵያ የስልክ አገልግሎት መስጠት የጀመረውን የኬንያውን ሳፋሪኮም ኩባንያ ስራ በይፋ ማስጀመራቸውንም በትዊተር ገጻቸው አስታውቀዋል። ፕሬዚዳንቱ በኢትዮጵያ ያደረጉት የአንድ ቀን ቆይታ ተጠናቆ አመሻሹ ላይ ወደ አገራቸው ተመልሰዋል። ለዝርዝሩ ኬኔዲ አባተ። የኢትዮጵያ ደቡባዊ ጎረቤት ኬንያ ፕሬዝደንት ዊሊያም ሩቶ በኢትዮጵያ ለሚያደርጉት ይፋዊ የስራ ጉብኝት ዛሬ ረፋድ ላይ በቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ጠቅላይ ሚኒስትር አብይ አህመድና ሌሎች ከፍተኛ የመንግስት የስራ ኃላፊዎች አቀባበል አድርገውላቸዋል። ጠቅላይ ሚኒስትር አብይ አህመድና ልዑካቸው በፕሬዝደንት ዊሊያም ሩቶ ከሚመራው የኬንያ ልዑካን ቡድን ጋር በጠቅላይ ሚኒስትር ጽህፈት ቤት የሁለትዮሽ ውይይትም አድርገዋል። ውይይቱ የሁለቱን ሀገራት የድንበር ተሻጋሪ ንግድ ማሳደግ ላይ ያተኮረ ነበር ነበር ሲሉ ፕሬዚደንት ሩቶ በትዊተር ገጻቸው ባሰፈሩት ጽሑፍ ገልጸዋል። የሀገራቱ የረዥም ጊዜ ግንኙነትና ያላቸው ቅርበት ለዚህ አስተዋጽኦ እንደሚኖረው የጠቆሙት ፕሬዝደንቱ አክለውም የኬንያና የኢትዮጵያ አጋርነት ለጋራ ተጠቃሚነታችንና ለቀጠናዊ መረጋጋት የማዕዘን ድንጋይ ነው ብለዋል። የፕሬዝደንት ሩቶ ጽሕፈት ቤት ደግሞ ኢትዮጵያ የላሙ ወደብን ለደቡቡ የኢትዮጵያ ክፍል እንደ መነሻ ወደብ እንድትጠቀም ፕሬዝደንቱ ጠቅላይ ሚኒስትር አብይን ጠይቀዋል ሲል በትዊተር አድራሸዋል ሰጥተው አመልክቷል። እስከ ሶስት ምዕራፍ ግንባታው የተጠናቀቀው የላሙ ወደብ ከሞምባሳ ቀጥሎ የኬንያ ሁለተኛው የትራንስፖርት መሰረተ ልማት ኮሪደር ሲሆን ሀገሪቱን ከደቡብ ሱዳንና ኢትዮጵያ ጋር የሚያስተሳስር ነው። በአሁኑ ወቅት ከ ዘጠና አምስት በመቶ በላይ ለሚሆነው የወጪ ገቢ ንግድ እንቅስቃሴዋ የጅቡቲ ወደብን በመጠቀም ላይ የምትገኘው ኢትዮጵያ ሌሎች የጎረቤት ሀገራት ወደቦችንም በአማራጭነት ለመጠቀም ጥረቶችን በማድረግ ላይ መሆኗ ይታወቃል። ኢትዮጵያ የላሙን ወደብ እንድትጠቀም በዛሬው ውይይታቸው ፕሬዝደንት ሩቶ ላቀረቡት ጥሪ የጠቅላይ ሚኒስትር አብይ አህመድ ምላሽ ምን እንደሆነ ግን ለጊዜው አልታወቀም። ሁለቱ መሪዎችና ምጣኔ ሀብታዊ ጉዳዮች በተጨማሪ የተወያዩባቸው ሌሎች ጉዳዮች ስለመኖራቸው የታወቀ ነገርም የለም። ይሁን እንጂ በምርጫ አሸንፈው የኬንያን የፕሬዝደንትነት መንበር በቅርቡ የተረከቡት ፕሬዝደንት ሩቶ የቀድሞውን ፕሬዝደንት ኡሁሩ ኬንያታን የኢትዮጵያና የዲሞክራሲያዊት ሪፐብሊክ ኮንጎ የሰላም ልዑክ አድርገው መሾማቸውን በበዓለ ሲመታቸው እለት መግለጻቸው ይታወሳል። ይህም የቀድሞው ፕሬዝደንት የኬንያ መንግስትን በመወከል በሁለቱ ሀገራት የጀመሩትን የሰላም ጥረት እንዲቀጥሉ እድል የሚሰጥ ነው። ፕሬዝደንት ኬንያታ በደቡብ አፍሪካ በቅርቡ ይጀምራል በተባለው የኢትዮጵያ መንግስትና የህወሀት የሰላም ውይይት ላይ የአፍሪካ ህብረት የአፍሪካ ቀንድ ልዩ ልዑክ የሆኑት የቀድሞው የናይጄሪያ ፕሬዚደንት ኦባሳንጆ ደጋፊ ሆነው እንዲሳተፉ በህብረቱ መሰየማቸው የሚታወስ ነው። አዲሱ የኬንያ ፕሬዚደንት ዊልያም ሩቶ በዛሬው የኢትዮጵያ ቆይታቸው ከጠቅላይ ሚኒስትር አብይ አህመድ ጋር በመሆን ከትናንት በስቲያ የተመረቀውን የሳይንስ ሙዚየምም ጎብኝተዋል። በቅርቡ በኢትዮጵያ የስልክ አገልግሎት መስጠት የጀመረውን የኬንያውን ሳፋሪኮም ኩባንያ ስራ ከጠቅላይ ሚኒስትር አብይ ጋር በይፋ ማስጀመራቸውንም ፕሬዚደንቱ በትዊተር ገጻቸው አስታውቀዋል ተጠንቀዋል። የኬንያ ፕሬዝደንት ሆነው ቃለ መሐላ ከፈጸሙ በኋላ በኢትዮጵያ የመጀመሪያ ይፋዊ የስራ ጉብኝታቸውን ያደረጉት ዊሊያም ሩቶ በኢትዮጵያ ያደረጉትን የአንድ ቀን ቆይታ አጠናቀው ዛሬ አመሻሽ ላይ ወደ አገራቸው ተመልሰዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። አመሰግናለሁ ኬኔዲ። አድማጮች ወደ ተከታዩ የመጽሔት ርዕስ ስንሻገር በደቡብ አፍሪቃ፣ በሚደረገው የሰላም ንግግር ላይ ለመሳተፍ ዝግጁ መሆኑን ህወት አስታውቋል። የህወት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ለአፍሪቃ ህብረት ጥሪ ምላሽ በመስጠት ትናንት መስከረም 25 በጻፉ ደብዳቤ ተደራዳሪ ቡድናችንን ወደ ደቡብ አፍሪቃ ለመላክ ተዘጋጅተናል ነው ያሉት። ሆኖም የሰላም ውይይት ጥሪ ከመቅረቡ በፊት ያልተመካከርንበት ከመሆኑ ጋር በተያያዘ ማብራሪያ ያስፈልገናል ያሏቸውንም ነጥቦች አንስተዋል። የኢትዮጵያ መንግስትም የአፍሪቃ ህብረት በደቡብ አፍሪካ የሰላም ንግግር እንዲጀመር ያቀረበውን ጥሪ መቀበሉን ትላንት ማስታወቁ ተዘግቧል። ሁለቱም አካላት ጥሪ መቀበላቸው ከአውሮፓ ህብረት ድጋፍ ተችሮታል። የዩናይት ስቴትስ የአፍሪቃ ቀንድ ልዩ ልዩ ልዑክ ማይክ ሀመር የሰላም ውይይቱ ይደረጋል ወደ ተባለበት ደቡብ አፍሪካ እንዲሁም ኬንያና ኢትዮጵያ ከሶስት ቀናት በፊት ማቅናታቸው ተዘግቧል። በተያያዘ የአፍሪካ ህብረት ዋና የሽምግልና ቡድን በዩናይትድ ስቴትስ በአውሮፓ ህብረት በተባበሩት መንግስታትና በምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ወይም ኢጋድ ታዛቢዎች ይደገፋል ሲሉ አዲስ አበባ የሚገኙ የዲፕሎማቲክ ምንጮች አስታውቀዋል። ለዚህም ዝርዝር ሙልጌ ኬኔዲ አባተ የትግራይ ክልል መንግስት በደቡብ አፍሪካ በሚደረገው የሰላም ድርድር ላይ ለመሳተፍ ዝግጁ ነው ሲሉ የህወሓት ሊቀመንበርና የትግራይ ክልልን በፕሬዝደንትነት በማስተዳደር ላይ የሚገኙት ዶክተር ደብረጽዮን ገብረ ሚካኤል ለአፍሪካ ህብረት ጥሪ ምላሽ ሰጥተዋል። ለአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ በጻፉት ደብዳቤ ላይ ግጭቱን በሰላማዊ መንገድ ለመፍታት ቁርጠኛ አቋም ይዘናል ያሉት ዶክተር ደብረጽዮን ለሰላም ሂደቱ ጠቃሚ ይሆናል ያሉት ግጭት የማቆም ጉዳይ የሰላም ንግግሩ ዋና አጀንዳ አካል ስለመሆኑ ማወቅ እንደሚፈልጉም አንስተዋል። የአፍሪካ ህብረት የሰላም ውይይት ጥሪ ደብዳቤ በሁለቱ ወገኖች መካከል በደቡብ አፍሪካ የፊታችን መስከረም 28 ይጀመራል የተባለውን የሰላም ውይይት በኢትዮጵያ ፌዴራላዊ መንግስትና በህወሓት መካከል የተቀናጀና ቀጣይነት ያለው ሽምግልና እንዲኖር መሰረት ለመጣል በተዘጋጁ የድርድር መርሆች፣ የአጀንዳ ጉዳዮች፣ የአሰራር ዘዴዎችና የጊዜ ሰሌዳዎች ላይ ይመክራል ተብሎ እንደሚጠበቅ አብራርቷል። ትናንት መስከረም 25 በጻፉት ደብዳቤ ተደራዳሪ ቡድናችንን ወደ ደቡብ አፍሪካ ለመላክ ተዘጋጅተናል ያሉት ዶክተር ደብረ ጽዮን የሰላም ውይይት ጥሪው ከመቅረቡ በፊት ያልተመካከርንበት በመሆኑ ማብራሪያ ያስፈልገናል ያሏቸውን ነጥቦችም አንስተዋል። እነዚህም በአፍሪካ ህብረት ከተጠቀሱት አካላት ባለፈ በተሳታፊነት በታዛቢነት ወይም በዋስትና ሰጪነት የሚጋበዙ ተጨማሪ አካላት ይኖሩ እንደሆን፣ ለአለም አቀፉ ማህበረሰብ ምን አይነት ሚናዎች ለመስጠት እንደታሰበ፣ እንዲሁም የጉዞና የደህንነት ዝግጅቶች ሰዎችን የመሳሰሉ ለድርድር ቡድናችን የሚደረጉ ያሏቸውን አቅርቦቶች እየተመለከቱ ናቸው። የሰላም ንግግር እንዲጀመር ባለፈው ቅዳሜ ጥሪ ያቀረበው የአፍሪካ ህብረት የሰላም ንግግሮቹ በህብረቱ የአፍሪካ ቀንድ ተወካይና በቀድሞው የናይጄሪያ ፕሬዚደንት ኦሉሴጉን ኦባሳንጆ አመቻችነትና መሪነት እንደሚካሄዱ ጠቅሶ ታዋቂ አፍሪካውያን ደግሞ ድጋፍ በማድረግ እንደሚሳተፉ ገልጿል። ስለ ሌሎች ተሳታፊዎችና ስለ አለም አቀፉ ማህበረሰብ ሚና ግን ደብዳቤው አላብራራም። በህብረቱ ኮሚሽን ሊቀመንበር የተጻፈው ደብዳቤ የቀድሞው የኬንያ ፕሬዝደንት ኡሁሩ ኬንያታና የቀድሞዋ የደቡብ አፍሪካ ምክትል ፕሬዝደንት ዶክተር ፉሙዚሌ ሚላምቦ ንጉካ በሰላም ውይይቱ ላይ የህብረቱ የአፍሪካ ቀንድ ከፍተኛ ተወካይ ረዳት በመሆን እንደሚሳተፉ አመልክቷል። የአፍሪካ ህብረት ዋናው የሽምግልና ቡድን በዩናይትድ ስቴትስ በአውሮፓ ህብረት በተባበሩት መንግስታትና በምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ወይም ኢጋድ ታዛቢዎች ይደገፋል ሲል በአዲስ አበባ የሚገኝ አንድ ዲፕሎማሲያዊ ምንጭ ማረጋገጡን ፍሬድ ሃርተር ለአሜሪካ ድምጽ ዘግቧል። በውይይቱ ላይ በታዛቢነት ይሳተፋሉ ስለተባሉት አካላት ከኢትዮጵያ መንግስትና ከህወሀት በኩል ግን የተባለ ነገር የለም። ህወሀት በአፍሪካ ህብረት የሚመራውን የሰላም ሂደት እንደሚቀበል በቅርቡ ከማሳወቁ በፊት በአፍሪካ ህብረትና በህብረቱ የአፍሪካ ቀንድ ከፍተኛ ተወካይ የቀድሞው የናይጄሪያ ፕሬዚደንት ኦሉሴጉን ኦባሳንጆ ላይ እምነት የለኝም ሲል ከህብረቱ በተጨማሪ ዩናይትድ ስቴትስ የአውሮፓ ህብረትና የ የተባበሩት መንግስታትም የአደራዳሪነት ሚና እንዲኖራቸው የሚል አቋም ይዞ መቆየቱ ይታወሳል። ከአፍሪካ ህብረት ውጭ አደራዳሪ አልፈልግም ያለው የኢትዮጵያ መንግስት በበኩሉ ከህብረቱ ውጭ ያሉ ዓለም አቀፍ አካላት ለሰላም ድርድሩ ድጋፍ በማድረግ ብቻ እንዲሳተፉ የሚል አቋም ነው የያዘው። ውይይቱን በተመለከተ በትናንትናው እለት ማብራሪያ የጠየቅናቸው የአፍሪካ ህብረት ኮሚሽን ሊቀመንበር ቃል አቀባይ ኤባ ካሎንዶ አስፈላጊ ሆኖ ሲገኝ ከተደራዳሪዎች ጋር በመመካከር ዝርዝር መረጃ እናቀርባለን ሚል ምላሽ መስጠታቸውን መዘገባችን ይታወሳል። ህወሀት የአፍሪካ ህብረት መራሹን የሰላም ሂደት እንደሚቀበል በመስከረም ወር መጀመሪያ ላይ በማሳወቅ ከፌዴራል መንግስቱ ጋር የሚስማማ አቋም መያዙ ከታወቀ ከሶስት ሳምንታት በኋላ ነው ህብረቱ የደቡብ አፍሪካውን የሰላም ውይይት ማዘጋጀቱን ያስታወቀው። ህወሀት የአፍሪካ ህብረትን የውይይት ጥሪ መቀበሉን ባሳወቀበት ደብዳቤው የማብራሪያ ጥያቄዎችን ቢያነሳም የአፍሪካ ህብረት ጥሪ መንግስት ከዚህ በፊት ያቀረባቸውን አቋሞች የጠበቀ ሆኖ ቷል ሲል ጥሪውን መቀበሉን ትናንት ያሳወቀው የኢትዮጵያ መንግስት በበኩሉ መሰል ጥያቄ ስለማንሳቱ የጠቀሰው ነገር የለም። ንግግሩ በአፍሪካ ህብረት አደራዳሪነት ብቻ እንዲሆንና ያለ ቅድመ ሁኔታ እንዲደረግ አቋሙን ሲገልጥ መቆየቱንም መንግስት አመልክቷል። የኢትዮጵያ መንግስት ተደራዳሪ ቡድን አባል የሆኑት አምባሳደር ሬድዋን ሁሴንም ህብረቱ ያቀረበው ጥሪ ግጭቱን በሰላማዊ መንገድ ለመፍታትና ውይይቶች ያለምንም ቅድመ ሁኔታ እንዲደረጉ ካለን በመርህ ላይ የተመሰረተ አቋማችን ጋር የሚጣጣም ነው ሲሉ በትዊተር ገጻቸው አስታውቀዋል። የአውሮፓ ህብረትም የሰላም ውይይት ጥሪው ተቀባይነት ማግኘቱን እንደሚደግፍ አስታውቋል። የህብረቱ የውጭ ጉዳዮችና የደህንነት ፖሊሲ ከፍተኛ ተወካይ ጆሴፕ ቦሬል በቅርቡ በደቡብ አፍሪካ ይጀመራል በተባለው ድርድር ላይ ለመሳተፍ የኢትዮጵያ መንግስትና የትግራይ ክልል መንግስት ለአፍሪካ ህብረት ጥሪ በግልጽ ቁርጠኝነታቸውን ማሳወቃቸውን የአውሮፓ ህብረት ይደግፋል ሲሉ በትዊተር ገጻቸው ባስተላለፉት መልእክት ገልጸዋል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልኡክ ማይክ ሀመር ሀገራቸው ለሰሜን ኢትዮጵያው ጦርነት ሰላማዊ መፍትሄ ለማፈላለግ የምታደርገውን ጥረት ለማስቀጠል የሰላም ውይይቱ ይደረጋል ወደ ተባለበት ደቡብ አፍሪካ እንዲሁም ወደ ኬንያና ኢትዮጵያ ለ15 ቀናት ለሚያደርጉት ቆይታ ከሶስት ቀናት በፊት ማቅናታቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲ አባተን ለወቅታዊ ዘገባው አመሰግናለሁ። አድማጮች፣ ተከታዩ ርዕስ ደግሞ በኬንያ ከሚደረገው በደቡብ አፍሪካ ከሚደረገው ንግግር ወደ ተፈናቃዮችን የሚመለከቱ ርዕሶች ወስደናል። በኢትዮጵያ የተፈናቃዮች ጉዳይን የሚከታተል ራሱን የቻለ ተቋምና ብሔራዊ የህግ ማዕቀፍ አለመኖሩ በሰብአዊ መብቶች ጥበቃ ላይ ክፍተት መፍጠሩን የኢትዮጵያ ሰብአዊ መብቶች ኮሚሽን ገለጠ። በኮሚሽኑ የስደተኞች ተፈናቃዮችና ፍልሰተኞች መብቶ የተጠባባቂ ዲሬክተር እንጉዳይ መስቀሌ እንደተናገሩት የኮሚሽኑ የ2014 ዓ ምት የተፈናቃዮች ጥበቃን አስመልክቶ ባደረገው ክትትል የህግ ማዕቀፍና ተቋማዊ መዋቅር አለመኖር በተፈናቃዮች ጥበቃ ላይ ክፍተት መፍጠሩ ሁለት ቁልፍ ጉዳዮች እንደነበሩ ለይተዋል ነው ያሉት። በአመቱ የነበረውን የተፈናቃዮች ሁኔታ በማስመልከት አስተያየት የሰጡት የአፋር ክልል አደጋ መከላከል ምግብ ዋስትና ጽሕፈት ቤት ኃላፊ አቶ መሐመድ ሁሴን በበኩላቸው የሕግ ማዕቀፍና የተቋማዊ አደረጃጀቶች ክፍተት በአመቱ ለታዩ ችግሮች አስተዋጽኦ ቢያደርጉም ብቻውን መፍትሄ ያመጣል ብዬ ግን አላምንም ነው ያሉት። በጉዳዩ ላይ ከፌዴራል መንግስት ኃላፊዎች አስተያየት ለማግኘት እስካሁን ያደረግነው ጥረት ለጊዜው አልተሳካም፣ እንደደረሰንም እናቀርባለን። ገብረ ሚካኤል ገብረ መድን ተከታዩን አጠናቅረዋል። በተገባደደው ዓመት በተፈናቃዮች ጥበቃ ዙሪያ የነበሩ ክፍተቶችን የሚያሳይ ዓመታዊ ሪፖርት ማውጣቱን የሚገልጸው የኢትዮጵያ ሰብአዊ መብቶች ኮሚሽን በዓመቱ የታዩትን ችግሮች ለይቻለሁ ብለዋል። በ2014 ዓ ም በተፈናቃዮች ጥበቃ ላይ ክፍተት ከፈጠሩት ጉዳዮች አንዱ ራሱን የቻለ የተፈናቃዮች ተቋም አለመኖር እንደሆነም በኮሚሽኑ የስደተኞች የተፈናቃዮችና የፍልሰተኞች መብቶች ተጠባባቂ ዳይሬክተር እንጉዳይ መስቀሌ ለአሜሪካ ድምፅ ገልጸዋል። በኢትዮጵያ የተፈናቃዮችን ጥበቃ አስመልክቶ ራሱን የቻለ ተቋም ወይም የዚህ ኃላፊነት የተሰጠው ተፈናቃዮቹን የመጠበቅ ድጋፍ የማቅረብ መልሶ የማቋቋም ሂደቱን የመምራት ኃላፊነት የተሰጠው ተቋም አለመኖሩ የተፈናቃዮችን ጥበቃ ላይ ትልቅ አሉታዊ ተፅዕኖ የፈጠረ ጉዳይ መሆኑን በዚሁ ባወጣነው ዓመታዊ ሪፖርታችን ላይ አካተናል። ተፈናቃዮችን የሚመለከት የሕግ ማዕቀፍ አለመኖርም በተፈናቃዮች የሰብአዊ መብት ጥበቃ ላይ ክፍተት መፍጠሩን ተጠባባቂ ዳይሬክተሯ ተናግረዋል። በሀገር አቀፍ ደረጃ ተፈናቃዮቹን አስመልክቶ ለነሱ ከመፈናቀል በፊት በመፈናቀል ወቅት እንዲሁም ደግሞ ከመፈናቀል በኋላ በዘላቂ መፍትሄ ማፈላለግ ሂደቱ ላይ ያላቸው መብት ምንድን ነው? የመንግስት ግዴታ ምንድን ነው? ሌሎች የዓለም አቀፍ ድርጅቶች ያሏቸው ግዴታዎችስ ምንድን ናቸው? የሚለውን አስመልክቶ ብሔራዊ ህግ ወይም ደግሞ ዶመስቲክ ሊጋል ፍሬምወርክ አለመኖሩ እንደ ትልቅ ክፍተት ያየነው ነው። በ2014 ዓ ም ስለነበረው የተፈናቃዮች ሁኔታን በሚመለከት አስተያየት የሰጡት የአፋር ክልል የአደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ አቶ መሐመድ ሁሴን ከህግ ማዕቀፍና ከተቋማት አደረጃጀት አኳያ ክፍተቶች ቢኖሩም እነዚህ ብቻቸውን ግን ችግሩን ይፈቱት ነበር ብዬ አላምንም ብለዋል። በዓለም አቀፍ ደረጃ እንደሚታወቀው የስደተኞች፣ የተመላሾች፣ የሀገር ውስጥ ተፈናቃዮች እንዴት ማኔጅ እንደሚደረጉ እና በማን አይነት ተቋማት እንደሚመሩ የተደነገጉ ህጎች አሉ። በኢትዮጵያ አኳያ ግን የተፈናቃዮች ጉዳይ እንደተባለው በህግ ማዕቀፍ አንጻር ያው ክፍተት ይታያል። ከተቋማት አደረጃጀት አንጻርም ክፍተትም አለው። ነገር ግን የተሰጠውን አስተያየት መቶ በመቶ ባልስማማም ይሄንን ራሱ የቻለ ተጽዕኖ ያለው ነገር መሆኑን ተገምግሟል። ያ ራሱ የቻለ ተጽዕኖ አለው። ነገር ግን ብቸኛ መፍትሄ ብዬ አላምንም። ነገር ግን የተቋም አደረጃጀት ወይም ባለቤትነት ጥያቄ ስለሆነ እሱ ላይ ብሰራ ምናልባት ችግሮችን እንደተወሰነ መልኩ ሊያጣል ይችላል ማለት ነው። በዓመቱ ለተፈናቃዮች ሲቀርብ የነበረው ሰብአዊ እርዳታም በቂ እንዳልነበር እንጉዳይ መስቀሌ ገልጿል። ኮሚሽኑ ባከናወናቸው ክትትሎች እንደ ትልቅ ክፍተት የታየው ለተፈናቃዮች የሚደረገው ወይም የሚቀርበው ሰብአዊ ድጋፍ በአብዛኛው ወቅቱን የጠበቀ አለመሆኑ፣ በቂ አለመሆኑ፣ ተደራሽ አለመሆኑን ማረጋገጥ ይችለናል። በተለይ ደግሞ ተፈናቃዮች ውስጥ ተጨማሪ ድጋፍ የሚሹ ወይም ልዩ ድጋፍ የሚሹ ተፈናቃዮች እንደመኖራቸው በተለይ ህፃናት ተፈናቃዮች፣ ሴቶች፣ አካል ጉዳተኞች፣ አረጋውያንን አስመልክቶ የሚቀርቡ ድጋፎች የእነሱን ፍላጎቶች መሰረት ያደረጉ አለመሆናቸው በተለይ በነዚህ ቡድኖች ላይ ያለውን የሰብአዊ መብት አጠባበቅ ክፍተት የበለጠ አጉልቶታል ማለት ነው። አቶ መሐመድ ሁሴን በአፋር ክልል የነበረውን ሁኔታ ሲናገሩ ከክልሉ ጠቅላላ ህዝብ ሶስት አራተኛ ያህሉ ወይም ደግሞ አንድ ነጥብ ስድስት ሚሊዮን የሚሆነው ህዝብ በጦርነትና በተፈጥሯዊ አደጋዎች መፈናቀሉን ገልጿል። ለተፈናቃዮች ሲቀርብ የነበረው ሰብአዊ እርዳታ ግን በቂ እንዳልነበር ተናግረዋል። የነበረውን የእርዳታ አቅርቦት እንቅስቃሴ ከክልሉ አቅም በላይ መሆኑን በተደጋጋሚ ለፌዴራል መንግስት ያሳውቅን ነበረ። የፌዴራል መንግስት ደግሞ አቅሙን የፈቀደ ነገር ለመረባረብ ሞክሮ ነበረ። ነገር ግን የሚያስፈልገው ድጋፎችን ከማቅረብ አኳያ ያው ክፍተቶች የነበሩበት ሁኔታ እንደነበረ ሁላችንም እናስታውሳለን። በተገቢው ጊዜና በሚፈለገው መጠን ቀርበዋል ማለት አይቻልም። በ2014 ዓ.ም ተፈናቃዮችን መልሶ ማቋቋም ላይም ክፍተቶች መታየታቸውን አረጋግጠናል ይላሉ እንጉዳይ መስቀሌ። ለማሳያነትም በሶማሌ ክልል የነበረውን ሁኔታ አንስተዋል። የመልሶ ማቋቋም ሂደቶች ብዙ ክፍተቶች እንዳለባቸው መረዳት ይችለናል። በተለይ ደግሞ እንደ ሶማሌ ክልል ውስጥ የሚገኙ ተፈናቃዮች ባለፉት አምስት ዓመታት በመፈናቀል ሂደት ውስጥ የሚኖሩ እንደመሆኑ ወይም በእንግሊዝኛው ፕሮትራክት ዲስፕላስመንት እንለዋለን። የመልሶ ማቋቋም ሂደቱ ትልቅ ትኩረት የሚሻው ጉዳይ እንደሆነ በዚሁ ባከናወንናቸው ክትትሎች እና ባደረግናቸው ውትወታዎች አረጋግጠናል ማለት ነው። አቶ መሐመድ ሁሴንም ተፈናቃዮችን መልሶ ማቋቋም ከነበረው ሁኔታ አኳያ ከፍተኛ አቅም የሚጠይቅ ስራ መሆኑን አይተናል ይላሉ። ተከስቶ የነበረው አደጋ አንደኛ ማህበረሰቡ አፍርቶ የነበረውን የግልም ይሁን የውል ሀብቶች በሙሉ የወደሙበትና የተዘረፉበት ሁኔታ ነው የነበረው። በግለሰብ ደረጃ፣ በማህበረሰብ ደረጃ እና በተቋማት ደረጃ ወደ ዜሮ መባል በሚቻልበት አኳኋን የወደመ ነበረ። ስለዚህ ያንን መልሶ ለማቋቋም ከፍተኛ የሆነ አቅም የሚጠይቅ መሆኑን በሚገባ ተረድተናል። አቅም ሲባል ፋይናንሻል አቅም አንድ ነው፣ የቴክኒካል አቅም አለ፣ የሪሶርስ አቅም አለ። ስለዚህ በአጠቃላይ ያንን ተቋማቶችን የግል ንብረትንም ፕላስ ደግሞ ግለሰቦችን ወይም ተፈናቃዮችን ለማቋቋም ከፍተኛ ሀብት እንደሚያስፈልግ የተማርንበት ሁኔታ ነው ያለው። የተፈናቃዮች ምዝገባ ስርዓቱም ክፍተት እንደነበረበት የኢትዮጵያ ሰብዓዊ መብቶች ኮሚሽን በክትትል ማረጋገጡን እንጉዳይ መስቀሌ ገልጿል። የተፈናቃዮችን ጥበቃ ለማጎልበትም እነዚህን ክፍተቶች መሙላት እንደሚያስፈልግ ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። አመሰግናለሁ ገብረ ሚካኤል። አድማጮች ተከታዩ ርዕስ ደግሞ ነሐሴ 18 እንደገና የተጀመረውን የሰሜን ኢትዮጵያ ጦርነት ተከትሎ በሰሜን ወሎና ዋግምራ ዞኖች የሚገኙ በርካታ የጤና ተቋማት ወድመዋል ወይም ጉዳት ደርሶባቸዋል ሲል የአማራ ክልል ጤና ቢሮ ያስታወቀበትን እናገኛለን። የጦርነቱን እንደገና መጀመር ተከትሎ የህወሓት ታጣቂዎች በገቡባቸው የሰሜን ወሎና የዋግምራ ዞኖች የወደሙ የጤና ተቋማትን አስመልክቶ ጥናት ለማድረግ እንቅስቃሴ መጀመሩንም የቢሮ ኃላፊ ዶክተር መልካሙ ሀብቴ አብቴ ገልጠዋል። በህወሓት ታጣቂዎች ተይዘው በነበሩት በራያ በቆቦና አካባቢው አንድ ጠቅላላ ሆስፒታል፣ 13 የጤና ጣቢያዎች ለጥገና በማያመች ሁኔታ መውደማቸውን ደግሞ የሰሜን ወሎ ዞን ጤና መምሪያ አመልክቷል። ለዚህኛው ውንጀላ ከህወሓት ወገን የተሰማ ቀጥተኛ ምላሽ የለም። ከዚህ ቀደም የቀረቡትን መሰሉ ውንጀላዎች ግን ማስተባበሉን ዘግበናል። ታጣቂዎቻቸው የአማራን ህዝብ በሚጎዳ ተግባር ላይ እንደማይሰማሩ በማብራራት ነው የድርጅቱ ቃል አቀባይ አቶ ጌታቸው ረዳ ያስተባበሉት። አስቴር ምስጋናው ዝርዝሩን ይዛለች። ስማቸውን መግለጽ ያልፈለጉ በመንግስት ሥራ የሚተዳደሩ የቆቦ ከተማ አስተያየት ሰጪ ነሐሴ 18 እንደገና የተጀመረውን ጦርነት ተከትሎ በቆቦ ከተማ የሚገኘው ጤና ጣቢያ ከፍተኛ ውድመት ደርሶበታል ብለዋል። ጤና ጣቢያ በጣም ትልቅ በጀት ተበጅቶ ከመሳሪያ እስከ መድኃኒት ድረስ ተሟልቶ ነው የነበረው። ወርልድ ባንክ የሚባል ነበር እና የዓለም ባንክ መድኃኒቶች፣ መመርመሪያ መሳሪያዎች ገዝቶ ነበር ያዘጋጀው። አሁን ያለው ድባብ ግን ያው በተቃራኒ መስታወቶች ረጋግፈዋል ጤና ምርመራ የሚደረጉበት መድኃኒቶች ፈሰው ነው የሚታዩት። አንዳንድ ደግሞ ማለት እነሱ ሳይፈልጓቸው ቀርቶ የጣሏቸው መሳሪያዎች አሉ ተሰባብረዋን እና ያለ ሁኔታ በተለየ የመድኃኒት ብክነቱ ተረጋግጦ የኤች አይቪ መድኃኒቶች ሌሎችም ያው ከሙያ አንጻር የሚታዩ ሲሆኑ ከጥቅም ውጭ ሁነዋል። በጤና ተቋማቱ ላይ በደረሰው ውድመትና ዘረፋ ምክንያት ሰዎች ለጉዳት እየተዳረጉ መሆኑን የገለ የገለጹት ደግሞ ሌላዋ የቆቦ ከተማ ነዋሪ ናቸው። በመድኃኒት እጥረት ምክንያት የሞቱ ሰዎች አሉ ሲሉም ተናግረዋል። በዚህ ምክንያት ግን የሞቱ ሰዎች ደግሞ በዛው ልክ ነው። ይህን አጥ ሰው ሁለት ሰዎች፣ ሴቷ በኤችአይቪ ወንዱ ደግሞ ስኳር በሽተኛ ሆኖ የሚገዛ ከዛ መድኃኒት እንኳ ጠፍቶ ዛ ምክንያት ሙተዋል። የቆቦ ነዋሪ የሆኑት አንዲት እናትም በጤና ተቋም መውደም ምክንያት አገልግሎት ማግኘት እንዳልቻሉ አስረድተዋል። ሕክምና ሆስፒታል ማይሰራም ጤና ጣቢያ ማይሰራም፣ ሁሉም ነገር ያው በችግር ላይ ነው ያሉት። ግን እኔ ማስተንፈሳ አቅም ሳጣ ያው ቤተሰብ በዛም በዛም ብለው የግድ ከነሱ ያው በልመና ለማም ነው እንዲህ ብራ ትንፋሿ ተቆረጠብን እና በውጋት ተሰፍታ ምናምን ብለው ያን ያሉት ማስታገሻ ዝም ብለ መክሳትን ምናምን ያንን አምጥተው ያንን ብጠቀም አደረጉልኝ እንጂ ያው የለም የሚወሰድ ሕክምና የለም። የሰሜን ወሎ ዞን ጤና መምሪያ ኃላፊ ሲስተር ፈለቁ መኮንን ደግሞ ህወሃት ከነሐሴ 18 በኋላ ተቆጣጥሯቸው በነበሩ በራያ እንዲሁም በቆቦና አካባቢው አንድ ጠቅላላ ተቀላላ ሆስፒታልና 13 ጤና ጣቢያዎች መጠገም በማይችሉበት ሁኔታ መውደማቸውን ለአሜሪካ ድምጽ አብራርተዋል። እስካሁን ባየነው ልክ ያየናቸው ተቋማቶች በሆኑ አንድ ሆስፒታልና ሶስት ወረዳ ላይ ነው ያው ጉዳቱ የደረሰው። በነዛ ውስጥ ያለ አንድ ሆስፒታል እና ወደ አስራ ሶስት የሚደርሱ ጤና ጣቢያዎች ዘረፋ እንደደረሰባቸው መረጃችን የሚያሳየው ሙሉ በሙሉ በሚባል ደረጃ የወደሙ ናቸው። በሰሜን ወሎ እና በዋግምራ ዞኖች በሚገኙ የጤና ተቋማት ላይ የደረሰውን ትክክለኛ የጉዳት መጠን ለማወቅ ጥናት እንደሚደረግ የገለጹት ደግሞ የአማራ ክልል ጤና ቢሮ ኃላፊ ዶክተር መልካሙ አብቴ ናቸው። ሁለተኛ ደግሞ ተመልሰው አደጋ በደረሰባቸው ተቋማት ላይ ያላቸውን ዝርዝር ጥናት እያስጠና ነው። አሁንም ቢሆን ኢመርጀንሲ የሆነው ህክምና አገልግሎት ለመጀመር እየሰራን ነው። በዛ አካባቢ ካሉት ከዞን ጤና መምሪያዎች ከወረዳ ጤና ጽህፈት ቤቶች ጋር ጎን ለጎን ደግሞ ህክምና የመስጠቱንም ስራ። የጤና ተቋማትን ከማውደምና ከመዝረፍ ጋር በተያያዘ ለተነሳው ለዚህ ውንጀላ ከሕወሓት በኩል የወጣ ቀጥተኛ ምላሽ የለም። ከዚህ ቀደም የቀረቡበትን መሰል ውንጀላዎችን ግን አስተባብሏል። የሕወሓት ቃል አቀባይ ጌታቸው ረዳ ጦርነቱ እንደገና ከተጀመረ በኋላ በሰጡት መግለጫ ተዋጊዎቻቸው የአማራን ህዝብ በሚጎዳ ተግባር ላይ እንደማይሰማሩ በመግለጽ ነው ያስተባበሉት። ዋግ ሲገባ የእጁ አማራን የማንበርከክ አማራን የማዋረድ ፍላጎት ሳይሆን ከምንም ነገር በላይ የትግራይን ደህንነት የማረጋገጥ ፍላጎት ይዞ እንደገባ በተግባር የሚያረጋግጥ ሰራዊት። የጤና ተቋማት የመውደም ዜና የተሰማው የሰሜኑን ጦርነት ጨምሮ ከአንድ አመት በፊት በነበሩ ግጭቶች ከወደሙ እና ከተጎዱ የጤና ተቋማት ሰማንያ አምስት በመቶ የሚሆኑት እንደገና መጠገናቸው በተገለጸ በወራት ውስጥ ነው። ይህንኑ የገለጸው የጤና ሚኒስቴር እንዳለው በአማራ በአፋር በቤኒሻንጉል እና በኦሮሚያ ክልሎች 3666 የጤና ተቋማት ባለፈው አመት በነበሩ ግጭቶች ወድመዋል ወይም ተጎድተዋል። ለአሜሪካ ድምፅ አስቴር ምስጋናው ነው፣ ባህርዳር። አመሰግናለሁ አስቴር። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ አለም አቀፋዊ ርዕሶች ነው የምናልፈው። ባይደን ከባድ አውሎ ነፋስ የቀላቀለ ዝናብ በፍሎሪዳ ክፍለ ግዛት ላደረሰው ጉዳት የፌዴራሉ እርዳታ ቀነ ገደብ እንዲራዘም አደረጉ። ፕሬዝዳንት ጆ ባይደን ትናንት ረቡዕ ከባድ ዝናብ በቀላቀለ አውሎ ነፋስ የተመታችውን ፍሎሪዳን ለመጎብኘት በመሄድ አጥብቀው ከሚተቿቸው የግዛቲቱ አገረ ገዢ ሮንዶ ሳንቴስ ጋር ተገናኝተዋል። ዴሳንቲስ ከክፍለ ግዛቱና የፌዴራሉን ትብብር ያደነቁ ሲሆን ባይደንም ለክፍለ ግዛቲቱ የሚሰጠውን ድጋፍ ለመጨመር ቃል ገብተዋል። ከፕሬዚዳንቱ ጋር ወደ ወደ ስፍራው የተጓዘው ጆርጌ አጎቢያንና የአሜሪካ ድምፅዋ አኒታ ፓውል ያጠናቀሯቸውን ዘገባዎች ጨምቆ ደረጀ ደስታ እንደሚከተለው ያቀርበዋል። ባለፈው ሳምንት በከፍተኛነቱ በደረጃ አራት የተገለጸውና ሄሪከን ኢያን የሚል ስያሜ የተሰጠው አውሎ ነፋስ የቀላቀለ ዝናብ ከፍተኛ ውድመት አድርሷል። ከ100 በላይ ሰዎችንም ሲገድል በግዛቲቱ የሚኖሩ በቢሊዮን ዶላሮች የሚቆጠር ንብረት በውሃ መጥለቅለቁም ተመልክተዋል። ፕሬዚደንት ባይደን ትናንት ረቡ በጎርፍ የተጠለቀለቀችውና 87 ሺህ ነዋሪዎች ያሏትን የባህር ዳርቻ ከተማይቱን ሜየርስን ጎብኝተዋል። ሙሉ ለሙሉ ወደ ሪፐብሊካን ባዘነበሉ ነዋሪዎች የተሞላችው ከተማ በአገሪቱ ፈጣን የህዝብ እድገት የሚታይባት ማዕከል ናት። ባይደን የፌዴራል መንግስቱ በአደጋው የተጎዱትን ሁሉ ለመርዳት ቁርጠኛ መሆኑን ገልጸው የፌዴራል ድጋፍ ለስልሳ ቀናት እንደሚቀጥል አስታውቀዋል። እርዳታው የአሰሳና ለማዳን ሥራ የሚውሉ ወጪዎችን፣ የመጠለያ፣ የምግብና ሌሎች የአደጋ ጊዜ ህይወት አድን እርምጃዎችን እንደሚሸፍን ተገልጸዋል። ዛሬ አንድ ስራ አለን። አንድ ስራ ብቻ፣ የፍሎሪዳ ህዝብ የሚፈልገውን በሙሉ ማግኘቱን ማረጋገጥ። ፍሎሪዳ ውስጥ ያሉ ሰዎች የሚፈልጉትን ነገር ሁሉ ማግኘታቸውን፣ ሙሉ በሙሉ ማገግማቸውን ማረጋገጥ። በዓለም ላይ ካሉ ጥቂት ሀገሮች ከገባንበት ቀውስ በላይ በተሻለ መንገድ ልቀን የምንወጣ እኛ ብቻ ነን። ፕሬዚደንት ባይደንን አጥብቀው በመተቸት ከሚታወቁ ተጽዕኖ አድራጊዎች፣ ተቺዎች አንዱ የሆኑት ሪፐብሊካኑ የፍሎሪዳ አገረ ገዢ ሮን ደሳንትስ። የአደጋ ጊዜ ምላሽ ሰጪዎችን ትብብር አድንቀዋል። አገረ ገዢው አጠር ባለው ንግግራቸው ባይደንን በስም አልጠቀሱም። መራጮች በእውነቱ ለፕሬዚደንቱ እርምጃ ወይም ለአገረ ገዢው እርምጃ የሚሰጡት ምላሽ ቀድሞውንም እግዚአብሔር በዘፈቀደ ያደረሰው ከሚመስለው አደጋ ወይንም ቅጣት በላይ ነው። በዲሞክራሲ ማህበረሰብ አደጋዎች መንግስት እንዴት አድርጎ ህዝቡን ማገልገል እንዳለበት የተመረጡ መሪዎችን እንዲያሳዩ ያስገድዳሉ። አንድሩ ሬቭስ ሴንት ሉዊስ በሚገኘው የዋሽንግተን ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ናቸው። በምርጫው ወቅት መራጮች ለዚህ ነገር ምናልባት ከስድስት ወራት ከዓመት፣ ወይንም ሁለት ዓመታት በኋላ ትኩረት ሊሰጡት ይችላሉ። ደሳንቴስ ግን አሁን ለምርጫ እየተፎካከሩ ነው። ስለዚህ ይሄ ነገር አሁንም እየተፈጸመ ነው። ይሄ ነገር እንደሚነሳ ታውቃላችሁ። በዚያ ላይ እሳቸው ትኩረት የሚስቡ እውቅ የፖለቲካ ሰው ስለሚመስሉ በዚህ ሁኔታ ውስጥ በተነገራቸውና ባደረጓቸው ነገሮች እንዴት ሆነው እንደሚወጡ ማየት ተገቢ ይመስለኛል። በዚህ ዓመት ትልቅ ብዙ ህዝብ ባለውና በበለጸገው ክፍለ ግዛት በሚካሄደው ምርጫ የሚወዳደሩት ዴሳንትስ ይህ አጋጣሚ ሌላ ተጨማሪ ፈተና ሊሆን ይችላል ይላሉ። ይሁን እንጂ የመካከለኛው አጋማሽ ምርጫን በተመሰቃቀለ ችግር ውስጥ ያሉት የፍሎሪዳ ሰዎች ቅድሚያ የሚሰጡት ነገር ላይሆን ይችላል። ፕሬዚደንት ባይደን እንዲህ ብለዋል ስሜቱን ግን እናውቀዋለን ዛሬ ማታ ራሴን ከትራስ ላይ የማሳርፍበት ስፍራይት ነው ያ የሚሆነውስ እንዴት ነው ልጆቼ ደና ይሆኑ ይሆን ትናንት ረቡዕ እነዚህ ሁለት በፖለቲካ የተከፋፈሉ ሰዎች በአንድ ድምፅ እንዲህ አሉ ነገሮች ጥሩ ይሆናሉ ወደ ቀጣዩ ዓለም አቀፍ ርዕስ ስንሻገር በሩሲያ በኒውክሌር ተቆጣጣሪ ክፍል የሚንቀሳቀስ ባቡር ወደ ዩክሬን ሲሄድ ታይተዋል የሚለው ያልተረጋገጠ ዘገባ እየተናፈሰ ባለበት በአሁኑ ወቅት ዋይት ሀውስ ሩሲያ በዩክሬን ላይ የኒውክሌር ጦር መሳሪያ ለመጠቀም መዘጋጀቷን የሚጠቁም ምንም ነገር እንደሌለ አመልክቷል። የኒውክሌር ጦር መሳሪያ ባለሙያዎች ለአሜሪካ ድምፅ እንደገለጡትም ሩሲያ የኒውክሌር መሳሪያ ወደ ዩክሬን ድንበር እያስጠጋች ከሆነ ዩናይትድ ስቴትስ ማወቋ አይቀርም ነው ያሉት። የአሜሪካ ድምፅ ከፍተኛ የዲፕሎማሲያዊ ጉዳዮች ዘጋቢ ሲኒ ሴን ያጠናቀረችውን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች። ሩሲያ ከዓለም ግዙፉ የኒውክሌር ጦር መሳሪያ ክምችት ያላት ስትሆን ከዩናይትድ ስቴትስ በአስር እጥፍ የበለጠ የአጭር ርቀት የኒውክሌር ጦር መሳሪያዎችና ቦምቦችን ጨምሮ ታክቲካዊ የሚባሉ የጦር መሳሪያዎች እንዳላት ባለሙያዎች ይናገራሉ። እንደ አውሮፓውያን አቆጣጠር በመጋቢት 2018 ዓ ም የሩሲያው ፕሬዚዳንት ቭላድሚር ፑቲን በዓለም ዙሪያ በየትኛውም ስፍራ መድረስ የሚችሉና ሊጠለፉ የማይችሉ ያሏቸውን አዳዲስ የጦር መሳሪያዎች አሳይተው ነበር። ፑቲን በዩክሬን ወታደራዊ ኪሳራ እየደረሰባቸው ባለበት በዚህ ወቅት ሩሲያን ለመጠበቅ በእጃቸው ያለውን ማንኛውንም መንገድ ለመጠቀም ዝተዋል። ይህን ተከትሎ እየተናፈሰ ያለውን ሩሲያ የኒኩሌር የጦር መሳሪያዎችን ወደ ዩክሬን ድንበር እያስጠጋች ሳይሆን አይቀርም የሚለውን ያልተረጋገጠ ዘገባ አስመልክቶ ዋይት ሀውስ ባለፈው ማክሰኞ ምላሽ ሰጥቷል። የዋይት ሀውስ ፕሬስ ጸሐፊ ካሪን ዣምፒየር የትኛውንም የኒኩሌር ጦር መሳሪያ ወይም በኒኩሌር የሚደረግ ማስፈራሪያ በቁም ነገር ነው የምንመለከተው። ነገር ግን የራሳችንን ስትራቴጂካዊ የኒውክሌር አቀማመጥ ለማስተካከል የሚያበቃ ምንም ምልክት እንዳላየን ወይም ሩሲያ የኒውክሌር ጦር መሳሪያዎችን ለመጠቀም እየተዘጋጀች መሆኑን የሚጠቁም ምንም ነገር እንዳልደረሰን መናገር እፈልጋለሁ። የውጊያ ሽንፈት እየደረሰባት ያለችው ሩሲያ ወታደራዊ ምልመላ የጀመረች ሲሆን ይህም በመቶዎችና በሺዎች የሚቆጠሩ ሩሲያውያንን ሀገራቸውን ጥለው እንዲሰደዱ እያደረገ ነው። የብሔራዊ ደህንነት ባለሙያ የሆኑት ሚሼል ዋለርስቲን እንደሚሉት ፑቲን የኒውክሌር የጦር መሳሪያ የሚጠቀሙ ከሆነ ለረጅም ጊዜ የኖረውን ክልከላ የሚጥስ ይሆናል ኖ ስ ይሄ ከሁለተኛው የዓለም ጦርነት አንስቶ የትኛውም አገር አልፎት የማያውቀውን ቀይ መስመር ማለፍ ይሆናል። አሳሳቢው ነገር በየጊዜው ወደ አንድ ጥግ እየተገፋና አማራጮቹ እየጠበቡ በሄዱ ቁጥር ኪቭ የሚገኘውን የዩክሬን መንግስት ለማስወገድ ወይም ይህን ማድረግ እችላለሁ ለማለት አነስተኛ የአጭር ርቀት የኒውክሌር ጦር መሳሪያ ሊጠቀም ይችል ይሆናል ምናልባትም በሂሮሽማና ናጋሳኪ ላይ ጥቅም ላይ ውሎ ከነበረው በጣም ያነሰ ሌሎች ባለሙያዎችም ሁኔታው እንዳሳሰባቸው ይገልጻሉ። ጄምስ አክተን ካርጌኒ ፈንድ ለዓለም አቀፍ ሰላም በተሰኘው ተቋም የኒውክሌር ፖሊሲ ፕሮግራም ተባባሪ ዳይሬክተር ናቸው። ይሄ ጦርነት ለፑቲን በመጥፎ አቅጣጫ የሚሄድ ከሆነ ከባድ ወታደራዊ ሽንፈት ካጋጠመው፣ ስልጣኑ አደጋ ላይ ከወደቀና የሩሲያ ኢኮኖሚ ውድቀት አፋፍ ላይ የደረሰ ከመሰለ ሩሲያ የኒውክሌር የጦር መሳሪያዎችን ልትጠቀም አትችልም ለማለት አልደፍርም። ይህ የሚሆን አይመስለኝም። ነገር ግን የቀዝቃዛው ጦርነት ካበቃ ወዲህ ካለው ከየትኛውም ጊዜ የበለጠ አሁን ሊሆን የሚችል ይመስለኛል። አክቶን አክለው ምንም እንኳን ፑቲን ደፋር ቢሆኑም በዩክሬን ላይ የሚያደርጉትን ጦርነት ለማሸነፍ የኒውክሌር የጦር መሳሪያዎችን መጠቀም እችላለሁ ብለው አያስቡም ይላሉ። ዩክሬንስ፣ ዌስተርን ባከርስ፣ ዩናይትድ ስቴትስ ኢን ፓርቲኩላር አላማቸው ዩክሬን እና ምዕራባዊ ደጋፊዎቹን በተለይ ደግሞ ዩናይትድ ስቴትስን ማስፈራራት ነው። የጦርነቱ መባባስ ሁሉን አቀፍ የሆነና የከፋ የኒውክሌር ጦርነት ስጋት እንዲያስፈራራቸውና ወደኋላ እንዲመለሱ ስምምነት እንዲያደርጉ ወይም ለፑቲን ራሳቸውን የማዳኛ አጋጣሚ እንዲፈጥሩ ሊያደርጋቸው ይችላል በሚል የዩክሬን ፕሬዚዳንት ቮለዲሚር ዘለንስኪ እንዳሉት ኃይላቸው በምስራቅና በደቡባዊ ዩክሬን የሚገኙ በደርዘን የሚቆጠሩ መንደሮችን መልሰው በመያዝ ፈጣን ድል እያስመዘገቡ ነው። የሩሲያ መከላከያ ሚኒስትርም የሩሲያ ወታደሮች የዩክሬንን የመልሶ ማጥቃት ዘመቻ በማፈግፈግ ወደ ኋላ መውጣታቸውን አምኗል። የኒውክሌር ባለሙያዎች ለአሜሪካ ድምፅ እንደተናገሩት ግን ፑቲን የኒውክሌር ጦር መሳሪያዎችን ወደ ዩክሬን ቢያስጠጉ ዩናይትድ ስቴትስ ስለ ጉዳዩ ማወቁ አይቀርም። ዓለም አቀፍ ርዕሶች ላይ ላተኮሩ ዘገባዎች ደረጀ ደስታንና ስመኝሽ የቆየን፣ አመሰግናለሁ አድማጮች። አሁን ልዩ ማሳሰቢያ። የተከበራችሁ አድማጮች ተመልካቾችና ተከታታዮቻችን ቅዳሜ መስከረም 28 2015 ዓ ም ደቡብ አፍሪካ ውስጥ ሊካሄድ በአፍሪካ ሕብረት የተያዘው የኢትዮጵያ የሰላም ንግግር ዜናዎችን ያለመዘግየት እንዲደርሷችሁ በማሰብ የቅዳሜና የእሁድ ስርጭቶቻችንን እንደ መደበኛዎቹ የሳምንቱ ሁሉ ቀናት በቀጥታ እንዲተላለፉ እናደርጋለን። ትኩስ መረጃዎች ከደቡብ አፍሪካና ከሌሎች አካባቢዎችም እንዲደርሷችሁ እንጥራለን። የእናንተንም ተሳትፎ፣ ውይይቶችን፣ ትንታኔዎችንና ዘጋቢዎቻችንን በዓለም ዙሪያ ከያሉበት የሚያሰባስቧቸውን አስተያየቶቻችሁንም እናስተናግዳለን። አብራችሁን ሁኑ፣ ተሳተፉ። የአሜሪካ ድምፅ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከአርባ ስምንት መሆኑን ያመለክታል። ወደ ቅንብሮቹ እንዝለቅ። በወጣቶች የተመሠረተ የግብርናን ጤናንና ትምህርት ዘርፎችን የሚያግዙ ቁም ነገር አዘል የኮምፒውተር ጨዋታዎችን ገንቢ ተቋም ነው። እፉዬ ገላ ይባላል። ከተመሠረተ ጥቂት ዓመታት ያስቆጠረው ተቋም አዲስ የንግድ ፈጠራ ሀሳብ ያላቸውን ወጣቶችና ድርጅቶች ከአገልግሎት ፈላጊዎች ጋር የማቀናጀት ሥራም እንደሚሠራ ተገልጧል። ስለ ድርጅቱ የበለጠ ለማወቅ ሀብታሙ ስዩም የእፍዬ ገላ ድርጅትን አጋር መስራች ዳግማዊ በድሉን አነጋግሯል። ዳግማዊ ከድርጅቱ ስያሜ መነሻ ነው የሚጀምረው። ፍየገና፣ ብዙ ሰው የሚያውቀው ከሆነ እንደ አረም ሊታይ ይችላል። ፍየገና ግን አንድ ቦታ ተበትኖ ብዙ ቦታ ሄዶ መብቀል የሚችል ለየት ያለ ጸባይ እና የመስፋት ጸባይ ያለው ተክል አይነት፣ ፈረንጆቹ ዳንድ ላይን የሚሉት ማለት ነው። እኛም ፍየገላ ብለን ራሳችን እንትን ያለ እንደ አንድ ሳይድ አክት ስታርታፕ አግሪጌተር እንሰራባቸው አራት ሬዎች አሉ። አግሪካልቸር ላይ እንሰራለን፣ ሄልዝ ላይ እንሰራለን፣ ቱሪዝም ላይ እንሰራለን። በጣም ደግሞ በጣም ስፔሻላይዝ የምናደርግበት ኤጁኬሽን ላይ እንሰራለን በዛ ያሉ ስታርታፖችን ሰብስበን ስፔሻላይዝ ያደረጉ ትላልቅ ፕሮጀክቶች እና ትላልቅ ፕሮብሌሞችን ሶ የሚያደርግ ተቋም ነው። እንግዲህ እንደተረዳሁት ተጠቅለል ባለ ሁኔታ አዳዲስ የንግድ ፈጣሪዎችና ፈጠራዎችን ከትልልቅ ደንበኞች ጋር የማገናኘት የማቀናጀት ስራ ነው። አንደኛው ስራችሁ፣ በራሳችሁ ደግሞ የምትንቀሳቀሱበት ያስቀመጣችሁት ልዩ ዘርፍ እንዳለም ነው የተረዳሁት። ዳግም ቀደም ብለህ አንተም ጠቅሰኸዋል። ድርጅታችሁ ለደንበኞች ከሚያቀርባቸው አገልግሎቶች ወይንም ደግሞ ምርቶች መካከል አንዱ በተለያዩ ዘርፎች ላይ የሚያተኩሩ ጨዋታ የሚመስሉ ነገር ግን ቁም ነገር ያዘሉም የዲጂታል ጨዋታዎች ወይንም ደግሞ ጌሞችን ያቀርባል። ቀደም ብለህ ጠቀስ አድርገኸዋል። በጤና በትምህርት እንዲሁም በሌሎች ዘርፎች ላይ የሚያተኩሩ ተያዥ ምርቶች እንዳሏችሁ ነግሬህ ነበር። የተወሰኑትን እስቲ ንገረን እስቲ። ብዙ ጊዜ ሰዎችን ጌም ብለን ስናነሳ መጀመሪያ ይመጣላቸው እ ቪዲዮ ጌምስ ወይ ኢንተርቴንመንት ጌምስ ወይ ሞባይል ጌምስ የጊዜ ማሳለፊያ የምንላቸው አይነት ጌሞችን። እኛ የምንሰራበት ዘርፍ ሰፋ ያለ ጌም ቲንኪንግ ነው የምንለው። ጌም ቲንኪንግ በሚለው ዘርፍ ውስጥ ጨዋታ ነው የጨዋታ አሳቢ ወይም የጨዋታ አስተሳሰብ እንለዋለን። ሌላ ስሙ ደግሞ ኢንጌጅመንት ኢንጂነሪንግ ወይም ይሄ የምሳጤ ምህንድስና የምንለው ነው። ዘርፉ በጣም ሰፊ ነው። ለምሳሌ አሁን ሲሙሌሽን የሚባል አንድ ራሱ ሴክሽን አለ። አሁን ስለ ፕሌን ሲሙሌተሮች ብዙ ሰው ነው ሳያደርግም፣ ግን የአውሮፕላን ሲሙሌተር ፓይለቶች አውሮፕላን ማብረርን የሚማሩበት ሲሙሌተር ነው ቴክኒካሊ ስገ፣ ግን አላማው ለፈን ብቻ ሳይሆን ወይም ጊዜ ማሳለፊያ ሳይሆን አንድ ሰው አውሮፕላን አብራሪ ዘንድ ክህሎት የሚማርበት መሳሪያ ሆኖ ነው ያገኘው። እኚህ ሪል ወርልድ የሆኑ ክስተቶችን ዲጂታይዝድ የሆነ ሴፍ በሆነ ኤንቫይሮመንት ላይ የማስቀመጥ ሂደት ሲሙሌሽን፣ በገሃድ ዓለም ላይ ኢምፕሊመንት አድርገን ከተዝናኖት በተረፈ ሕይወታችን ላይ ለውጥ እንዲያመጣ የምናደርግበት እና እኛም አሁን እኚህን ተጠቅመን አግሪካልቸር፣ ቅድም ያለው ሄልዝ ኤጁኬሽን እና ቱሪዝም ላይ ኢምፕሊመንት አድርገነዋል። አንደኛው በጣም ፖፑላር የምንለው አንዱ የሰራ ነው፣ ከገበሬዎች ጋር የምንሰራው ሲስተም ከጂአይዘድ ፈንድ ተደርጎ ኦልሞስት ለባለፉት ሁለት ዓመታት እየሰራ ነው ያለነው። አንደኛው ፕሮጀክት ምንድን ነው? ብዙ ሰው ስለ ኢትዮጵያ የአግሪካልቸር ስርዓት የሚያ ከሆነ በኢትዮጵያ ስሳሺ የሚሆኑ ኤክስቴንሽን ወርከሮች ወይም ይሄ ገበሬዎችን እንዲያግዙ የተዘጋጁ ወጣቶች አሉ። እነዚህ ወጣቶች ያው ያለፉበት ስርዓት ሁላችንም ያለፍንበት የትምህርት ስርዓት ነው። ብቁ የሆኑ ሰዎች የማያወጡበት የትምህርት ስርዓት ነው ያለን እና እነዚህ ወጣቶች ናቸው ወጥተው ገበሬዎቻችንን አሲስት የሚያደርጓቸው። በጣም ትልቅ የእውቀት የክህሎት የአስተሳሰብ ክፍተት አለባቸው ወጣቶች። እና እንዴት ነው እነዚህ ወጣቶች ምን አሳድገው ተብሎ ነው ይሄ ነው እንደ ፕሮብሌም የወሰድ ነው። የዛሬ ሁለት ዓመት ከዛ ዲዛይን ያደረግነው ሲስተም የራሱ የሆነ አናሎግ ፕላትፎርም አለው፣ አፕም አለው። ወደ ሰላሳ ሺህ የሚሆኑ ታብሌቶች ለኤክስቴንሽን ወርከሮች የሚተላለፉ ታብሌቶቻቸው ላይ ምንድን ነው ያደረግነው እኛ ጌም ነው የሚመስለው፣ ግን ቴክኒካሊ ማወቅ የሚገባቸውን ስለ ግብርና ማወቅ የሚገባቸውን በሆነ ታሪክ ውስጥ አካቶ ኤክስፒሪንስ እንዲያደርጉት ያደርጋል። ኤክስቴንሽን ወርከሮቹ ያን ጌም እየተጫወቱ ነው የሚመስላቸው፣ ትምህርት እየቀሰሙበት ነው። በመጨረሻ ላይ ሰርተፊኬት ይሰጣቸዋል። አሁን እንደዚህ አይነት መሳሪያዎች አሉ፣ የሰራ ናቸው ለገበሬዎች ደግሞ እነሱ ከገበሬዎች ጋር የሚጠቀሟቸው። ይሄ የቦርድ ጌም ይመስሉ ግን ስለ ምርት ዘር አጠቃቀም፣ ስለመች ታረስ መች ታጨድ፣ እንዴት ነው አረም መለየት የሚችሉት እኝን የመሳሰሉ ችግሮችን በቀላሉ ኢንተራክት እያደረጉ መማር የሚችሉበት ሰብሊሚናል ቲችንግ የምንላቸው ፎርማት። ሌላ አንድ ፕሮጀክት ቤኒሻንጎ ላይ የሰራ ነው ፕሮጀክት አለ፣ ኮንፍሊክት ሪዞሉሽን ላይ አሁን የመሬት ግጭት ላይ በተያያዘ። እሱም ጀስት ሲሙሌሽን ቦርድ ጌም ነው፣ ብታዩት ግን ገበሬዎች ከኢንቨስተሮች ከወረዳ ባለስልጣናት እና ኤክስፐርቶች አንድ ላይ ክብ ሰርተው የሚጫወቱት ጨዋታ ነው። ግን መጨረሻ ላይ ጨዋታው የሚያስተምረው ምንድን ነው? እያንዳንዱ ስቴክሆልደር የሌላኛውን ስቴክሆልደር እሳቤ፣ አስተሳሰብ፣ ፖይንት ኦፍ ቪው እይታ ማየት የሚችልበት እና አሀ ለካስ ሁላችንም አንድ ላይ እናሸንፋለን ወይም ሁላችንም አንድ ላይ እንሸንፋለን የሚል እሳቤ ነው። ጌሙ የሚያደግ ከሰራችኋቸው መካከል ለምሳሌ መላ የተባለ በጾታዊ ጥቃት ተጠቂዎች ላይ የሚያተኩር እንደ ጨዋታም እንደ ማስተማሪያም የሆነ አገልግሎት መኖሩን ሰምተናል። ስለ እሱ ስ በጥቂት እሺ። መላ ደግሞ ፍየገላም ከመሆናችን በፊት ነው የሰራ ነው። አላማው ምንድነው? ቴክኒካል ኢንቮኬሽናል ትምህርት ቤቶች አሉ። አስርኛ ክፍል ከአስር ሲደመር አንድ፣ አስር ሲደመር ሁለት ተብለው ወጣቶች በስኪል እና በክህሎት የሚሰለጥኑባቸው የትምህርት ቤቶች ተቋማቶች አሉ ለእነዚህ ተቋማት ኤቲቪት የሚባሉ አግሪካልቸራል ቴክኒካል ቮኬሽናል ስኩልስ የሚባሉም አሉ። ምንድነው መነሻው የዚህ ፕሮዳክት እንሰራ መጀመሪያ የነበረው መነሻ ፆታዊ ጥቃት በትምህርት ቤት ውስጥ ኮመን እንደሆነ እና እሱ ላይ ስፔሻ አስተማሪዎች ምን አይነት ተጽዕኖ ሊያደርጉ እንደሚችሉ የሚያስተምር መሳሪያ እንድንሰራ ነው ኮንታክት የተደረገ ነው። በዛን ጊዜ ፒኤችዲ በሚሰራ ሃኒ የሚባል ኢራናዊ እና በካናዳ ኤድ ፈንድ የተደረገ ፕሮጀክት ነው። ይሄ ፕሮጀክት ስንሰራውም ያኔ የነበረን የመነሻ ሀሳብ ኦኬ እንዴት ነው አስተማሪዎችን ስለ ጀንደር ቤዝ ቫይለንስ እውቃታቸው ማሳደግ የምንችለው? ማሳደግ ብቻ ሳይሆን ዲሀክ ሲያጋጥማቸው እንዴት ነው ሶልቭ ሊያደርጉ የሚችሉት? እንዴት ነው ለምሳሌ በተማሪዎች መካከል ፆታዊ ጥቃት ሲፈጠር ካዩ እንዴት ነው ኢንተርቪን ማድረግ ያለባቸው? ምን ምን አይነት አክሽን መውሰድ አለባቸው? በአውስዱ ደግሞ ምን ሊፈጠር ይችላል የሚለውን ሲናሪዮ ስታክቸ ዲጂታል አፕሊኬሽንም ታብሌት ላይ የሚጫነው አፕሊኬሽን ነው። ለአስተማሪዎቹ ታብሌት ላይ ነው የሚጫነው። ዋን ኦፍ ዘ ሞስት ሰክሰስፉል ከነበሩ ፕሮጀክቶቻችን መካከል ነው። አሁን ሰዎች ዘመን መላ ጌም ብለው ኦንላይን ካን አክቹዋሊ ፎር ፍሪ መጫወት የሚችሉት ጌም ነው። ዳግማዊ ከመለያየታችን በፊት በስካሁን ብዙችሁ የገጠሟችሁ ተግዳሮቶች ምን እንደነበሩና የመጪ ዘመን ዕቅዳችሁ ደግሞ ምንን እንደሚያካትት ጠቅለላ አድርገህ ለአድማጮች ብታጋራል። እንዳነው ለባለፉት አምስት ስድስት ዓመታት በምንሰራበት ጊዜ የሚያጋጥሙ ብዙ ችግሮች ይኖራሉ። አንደኛው ዘርፉ አዲስ እንደመሆኑ ያው ዘርፉ ላይ ያለው እውቀት ማነሱና ሰዎች እንደ አዲስ ማየታቸው ው ጌም ማለት ጊዜ ማጥፊያ ነው። ጌም ማለት ሲደብረን መደበሪያ ነው እንጂ ከዛ በዘለለ ጥቅም የለውም የሚለው ኦልሬዲ ኤግዚስት የሚያደርግ አስተሳሰብ በጣም ትልቅ ቻሌንጅ አጋጥሞናል። ሁለተኛ እንዳንነው በዘርፉ ላይ ያሉ እውቀት እንኳን አይደለም በሀገር ውስጥ ደረጃ በኢንተርናሽናል ደረጃ በጣም ሊሚትድ እና የእኛ ደግሞ የምናገኛቸው ሪሶርሶች የኛን ባህል ያማከሉ የኛን ሪሶርስ የኛን ኮንቴክስት፣ ይሄ ዩዘር ሴንተር ዲዛይን ነው የምንለው፣ ማህበረሰባችን ያማከሉ አለመሆናቸው ሁሉንም የምናመጣውን ነገር እኛው ሪሰርች አድርገን እኛው ኤክስፕሪመንት አድርገን መረዳት ስለሚያስፈልገን የሚወስደው ጊዜ ነበር፣ ግን አሁን ፓስት ቱ ትሪ ይርስ ከሰራናቸው የአዌርነስ ክሪኤሽን ስራዎች እና ስፔሻሊ ደግሞ አሁን ኦልሞስት ኢንዱስትሪውን ለመገንባት በዘረጋናቸው አሁን ጨዋታ ከሆን የሚባል አንዋል ፌስቲቫል አዘጋጅተናል። ከሁለት ሳምንት በኋላ ይጀምራል። ጌምስ እና ጌምስ ስላላቸው ማህበረሰባዊ ፋይዳ ለአንድ ወር የሚቆይ ፌስቲቫል ነው። ኢቨንቶች አሁን ኦልሞስት አዲስ አበባ ውስጥ የሚከናወኑ ኦልሞስት ሁሉም ኮንሰርቶች ላይ ዊ ሃቭ ላይክ አዌርነስ ክሬት የምናደረግባቸው ብዙዎች አሉን። ካሉት ኢቨንት ኦርጋናይዘሮች ላይ ጋር የምንሰራቸው ብዙ ስራዎች አሉ። ከዛ ጌምስ የሚባል ኮሚኒቲ ቢልድ ሊያደርግ ነው አለ አሁን የጨዋታ ማጋዚን በቅርቡ ላውንች እናደረጋለን። በእነዚህ ይሄ የሚያጋጥሙንን የስፔሻል ከአዌርነስ ጋር የተያያዙ ቤሪየሮች ሶልቭ እናደረጋለን ብለን እናስባለን። እጅግ በጣም አመሰግናለሁ። ዳግማዊ በድሉ ፉዬ ገላ ስለተሰኘው በወጣቶች የተገነባ ድርጅት ስራዎችና የወደፊት እቅዶች ጠቅለል ያለ ሀሳብ ስላጋራህን በአድማጮች ስም በጣም አመሰግናለሁ። በጣም አመሰግናለሁ ሊይ ነው ሆፉሊ በሚቀጥለው ደግሞ አድገን ሰፍተን በተሻለ መድረክ ደግሞ ብዙ ሰክሰስ ስቶሪዎች ይዘን መጣበት ጊዜ ሩቅ አይደለም ብለን እናስባለን። ስለጋበዛችሁ እናመሰግናለን። እኔም ሀብታሙንና እንግዳውን አመሰግናለሁ። አድማጮች አሁን Myself,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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜል መልእክቶቻችሁን ልታደ ልትደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ እንዴት እንደምታገኙን ነበር ለማስታወስ ያሰማ ናቸው። አድማጮች ልዩ ማሳሰቢያችንን በአጭሩ ላስታውስ። ተመልካቾችና ተከታታዮቻችን ቅዳሜ መስከረም 28 2015 ዓ ም ደቡብ አፍሪካ ውስጥ ሊካሄድ በአፍሪካ ሕብረት የተያዘው የኢትዮጵያ የሰላም ንግግር ዜናዎች ያለመዘግየት እንዲደርሷችሁ በማሰብ የቅዳሜና እሁድ ስርጭቶቻችንን እንደ መደበኛዎቹ የሳምንቱ ቀናት ሁሉ በቀጥታ እናስተላልፋለን። ትኩስ መረጃዎች ከደቡብ አፍሪቃና ከሌሎች አካባቢዎች እንዲደርሷችሁም እንጥራለን። የእናንተንም ተሳትፎ፣ ውይይቶችን፣ የትንታኔ እንዲሁም ዘጋቢዎቻችን በዓለም ዙሪያ ከያሉበት የሚያሰባስቧቸውን አስተያየቶች እናስተናግዳለን። አብራችሁን ሁኑ፣ ተሳተፉ። የአሜሪካ ድምጽ አድማጮች ለዕለተ ረቡዕ ሐሙስ ምሽት ያሰናዳነውን በዚሁ ማጠናቀቃችን ነው። የአሜሪካ ድምፅ ራዲዮ በ19፣ 22፣ 25 ሜትር ባንዶች የተሰናዳው ዝግጅት እዚህ ላይ አበቃ። ያስተናገድኳችሁ አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ከተቀሩ ባልደረቦች ጋር በዚሁ ሰናብታለሁ። ነገ ምሽት መልሰን እንገናኝ። በእኔ በኩል ሰላም፣ ደህና እደሩ። ¶¶